የድሬዳዋ ፖሊስ የፌዴራል ፖሊስና የመከላከያ ሰራዊት ከጥር 13 በኋላ ባሉት አምስት ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን 32 ተጠርጣሪዎች ትላንትና አመሻሽ ላይ፣ ሌሎች 54 ተጠርጣሪዎችን ደግሞ ዛሬ ለቀዋል። በፌዴራል ጠቅላይ አቃቤ የድሬዳዋ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ። በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያዙ ሲሆን፣ የድሬዳዋ አስተዳደር ፖሊስ ኮሚሽን እና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ ሰማንያ ስድስቱ ተጠርጣሪዎች ወንጀል ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው የምርመራ መዝገብ እንዲፋረድ በማድረግ ከስር እንዲፈቱ ከወሰነው መሰረት የተፈቱ ናቸው። በተጨማሪም ምርመራው እየቀጠረ ያለ ስለሆነ በወንጀል ተሳትፏቸው በማስረጃ ያተረጋገጠባቸውን አቃቢ በሚል እየወሰነ የሚለቅ ሲሆን ቀሪዎችን ደግሞ ቤት ያቃጠሉ፣ እንዲሁም ንብረት ላይ ጉዳት ያደረሱ እንዲሁም በረብሻው የተሳተፉትን ደግሞ ፌደራል ፖሊስ እና የዜጋ ፖሊስ ኮሚሽን አጣጥሮ በሚያቀርበው መሰረት ማስረጃው በቂ ሆኖ ሲገኝ ክስ የሚመሰረት ይሆናል ። ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴት ተናግረዋል። ከጥር አስራ ሶስት በኋላ በነበሩት አምስት ቀናት የድሬዳዋን እንቅስቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው ሶስት ሰዎች ከመቁሰላቸውና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከሶስት መቶ በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ የሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ አስራ አራት የከተማ የግል ጠበቆች በጋራ ለተጠርጣሪዎች ነፃ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳዋ የሚገኙ አስራ ሁለት አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።